ከቀናት በፊት ተግባራዊ መሆን የጀመረው የአፍሪካ ነጻ የንግድ ቀጠና ለኢትዮጵያውያን አምራቾችና ላኪዎች ሰፊና የተረጋገጠ ገበያ ይፈጥራል ሲሉ በጠቅላይ ሚኒስትር ጽሕፈት ቤት ከፍተኛ የፖሊሲ አማካሪ ማሞ ምህረቱ ተናገሩ። አቶ ማሞ ለአሜሪካ ድምፅ እንደገለጡት የንግድ ቀጠናው ስምምነት ተግባራዊ መሆን ኢትዮጵያውያን አምራቾች አጠቃላዩን የአፍሪካ ገበያ ታሳቢ እንዲያደርጉ ያስችላል ነው ያሉት። አቶ ማሙም ያነጋገረው እስክንድር ፍሬው ተከታዩን አድርሶናል። የአፍሪካ ነፃ የንግድ ቀጠና ወደ ትግበራ መግባቱ ይፋ የተደረገው ባለፈው ሳምንት መጨረሻ ነው። እዚህ የደረሰው የድርድር ሂደት ግን አመታትን አስቆጥሯል። እንደ አውሮፓውያን አቆጣጠር ጥር 29 2012 ዓ ም በአዲስ አበባ በተካሄደው 18ኛው ጉባኤያቸው ነበር የአፍሪካ አገራት መሪዎች የአህጉሪቱ ነፃ የንግድ ቀጠና እንዲመሰረት ውሳኔ ያስተላለፉት። ከዚያ በኋላ ባሉት ዓመታት ለተግባራዊነቱ ድርድሮች ሲካሄዱ ቆይተዋል። ባለፈው ሳምንት መጨረሻ ደግሞ እነዚያን የድርድር ሂደቶች ያለፈውና በኋላም ከስምምነት ላይ የተደረሰበት ነጻ የንግድ ቀጠና ወደ ትግበራ ገብቷል። ከስምምነቱ ፈራሚዎች አንዷ ደግሞ የአፍሪካ ሕብረት መቀመጫ የሆነችው ኢትዮጵያ ናት። ነፃ የንግድ ቀጠና ማለት ካለምንም የጉምሩክ ቀረጥና የሽያጭ መጠን ገደብ በአገሮች መካከል የሚደረግ የንግድ እንቅስቃሴ ነው። በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ አቶ ማሞ ምህረቱ እንደሚሉት የነፃ የንግድ ቀጠና ስምምነት ሰፋ ያለ ወይም ደግሞ ጠበብ ያለ ሊሆን ይችላል። በአውሮፓ ሕብረት አባል ሀገራት መካከል ያለው ስምምነት ለምሳሌ ሰፋ ያለ ሊባል የሚችል መሆኑን አስታውሰዋል። የእቃዎች ንግድ፣ የአገልግሎት ንግድ፣ የሰዎች ዝውውር እንደዚሁም የፋይናንስና ካፒታል ዝውውር የተካተተበት የአፍሪካ ነጻ የንግድ ቀጠና ስምምነት ግን ደረጃ በደረጃ እየሰፋ ሊሄድ የሚችል መሆኑን የጠቀሱት በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ ከሆኑት አቶ ማሞ ምህረቱ ጋር ያደረግኩት ቃለ ምልልስ የሚጀምረውም ይህንኑ ከሚያብራሩበት ነው። በሂደት ግን የምንጠብቀው የአፍሪካ አህጉራዊ ነጻ የንግድ ቀጠና ከአገልግሎትና ከእቃዎች ንግድ አልፎ ጠንካራ የሆነ ትስስር በአፍሪካ ሀገሮች እንደሚኖር ራሱ ስምምነቱ በውስጡ አቅፎ ይዟል። አንድ የሚሆን አይደለም፣ እንዳልኩት በሂደት የሚሆን ደረጃ በደረጃ የሚሆን ነገር ነው። ግን በሂደት ይህንም የሚያካትት የንግድ ስምምነት ስምምነቱ እንግዲህ የአፍሪካ ሀገራት እርስ በርሳቸው የሚያደርጉትን መናገድ ወይም ንግድ እንደሚያሳድግም ይጠበቃል ይላል። ለምሳሌ በሀያ ሀያ ሁለት ሀምሳ ሁለት በመቶ እንደሚያሳድገው የእርስ በርስ ንግዱን ተገልጿል። ዋነኛው ዓላማ ይሄ ነው ማለት እንችላለን። የዚህ የአፍሪካ የነፃ የንግድ ቀጠና መጀመሩ እውነት ነው። አንደኛው ዓላማ እሱ ነው። ግን ከዚህ የንግድ ስምምነት ሀገሮች የሚያገኙት ጠቀሜታ እንደየሀገሩ የኢኮኖሚ እድገት የሚወሰን ነው። የኢትዮጵያን ብትጠይቀኝ በእኛ በኩል አንድ ሶስት፣ አራት መሰረታዊ ዓላማዎች አሉ። ይህን ስምምነት ስናጠድቅም፣ ይህን ስምምነት ተግባራዊ ስናደርግም፣ ይህ የመጀመሪያው በእኛ በኩል አፍሪካ የበለጸገች አህጉር እንድትሆን ማድረግ የኢትዮጵያ የ ውጭ ግንኙነት ፖሊሲ አንደኛው ትልቅ ትኩረት ነው። ስለዚህ አፍሪካ የተሳሰረች እንድትሆን አፍሪካ የበለጸገች እንድትሆን በአፍሪካ ሀገሮች መካከል ያለው የንግድ እንቅስቃሴ እንዲጎለበት ማድረግ ከድሮ ጀምሮ ይዘነው የመጣ ነው። ፓን አፍሪካኒስት የውጭ ግንኙነት ፖሊሲያችን ስለሆነ ይህን ስምምነት መግፋት ዳር ማድረስ የፖሊሲያችን አቅጣጫ አንደኛው መገለጫ ነው። እዚህ ላይ እስክንድር፣ ማንሳት የምፈልገው የአፍሪካ ሀገራዊ ነፃ ንግድ ቀጣና ስምምነት አሁን የያዘውን ቅርጽ እና አሁን ያለውን ውጤት ሊያገኝ የቻለው ኢትዮጵያ ከነ ሙሉ አቅሟ በድርድሩ ላይ ስለተሳተፈች እና የድርድሩ አካል ስለሆነች ነው። ምክንያቱም ኢትዮጵያ ትልቅ ሀገር ነች፣ ወደ መቶ ሚሊዮን ህዝብ የሚደርስ ያላት ሀገር ነች። ስለዚህ የዚህ ነጻ የንግድ ቀጠና ስምምነት አካል መሆኗ በስምምነቱ ትልቅ ትልቅ ትልቅ ጉልበት ነው እና ሌሎች ዓለም አቀፍ ኢንቨስተሮችም ይህን ስምምነት በትኩረት እንዳያዩት ያደረገ ድርጊት ነው። ከዚህ በተጨማሪ በእኛ በኩል ዋናው ትልቁ ምክንያታችን ለኢትዮጵያ አምራቾች፣ ለኢትዮጵያ ኤክስፖርተሮች ወይም ደግሞ ውጭ ንግድ ላይ የተሳተፉ ሰዎች የተረጋገጠ ገበያ መፍጠር ስለምንፈልግ ነው። እንደሚታወቀው አፍሪካ ወደ አንድ ነጥብ ሁለት ቢሊዮን ህዝብ አላት። የአፍሪካ አጠቃላይ ጂዲፒ ከሶስት ትሪሊዮን ዶላር በላይ ነው። ስለዚህ ለእኛ አምራቾች ኢትዮጵያ ውስጥ አምርቶ ብቻ እንዲሸጡ ሳይሆን ልክ እንደ ኢትዮጵያ ሌሎች ሀገሮች ሄደው እንዲሸጡ የሚያስችል የተረጋገጠ የገበያ እድል ይፈጥራል ስምምነቱ። ስለዚህ ለእኛ አምራቾች ሰፊ የገበያ እድል ይኖራል ማለት ነው። ሲያመርቱ የኢትዮጵያን ገበያ ብቻ አይተው ሳይሆን የጎረቤት ሀገሮችና የሌሎች አፍሪካ ሀገሮችን ገበያ አይተው እንዲያመርቱ እድል መስጠቱ ደግሞ ሌላ ትልቅ ለእኛ ትልቅ ጠቀሜታ ነው ብለን የምንወስደው ነው። እንደው ለመጥቀስ ያክል በአሁኑ ሰዓት የኢትዮጵያ ኤክስፖርት ወይም ደግሞ የኢትዮጵያ የውጭ ንግድ ወደ ሌሎች አፍሪካ ሀገሮች የምንልከው ብትመለከት ከአስራ ስምንት ፐርሰንት በላይ አይሆንም። ብዙ ንግዳችን ከአፍሪካ ውጭ ነው። ከገቢ ንግድ አኳያ ስታየው ደግሞ ከሌሎች አፍሪካ ሀገሮች የምናስገባው የገቢ ንግድ ከአራት ፐርሰንት አይበልጥም። ስለዚህ ይሄን የንግድ እንቅስቃሴ ከጎረቤቶቻችን ጋር፣ በጣም ከእኛ ከቀረቡ ሀገሮች ጋር በምናከናወንበት ጊዜ ሰፊ እና የተረጋገጠ የገቢ ዕድል ይፈጥርልናል። ምን ማለት ነው የተረጋገጠ ሲሉ? በአሁኑ ሰዓት ለምሳሌ የኢትዮጵያ አምራቾች አንድ ዕቃ ወደ ኬንያ ወይም ደግሞ ወደ ደቡብ አፍሪካ እንላክ ቢሉ እዛ ሀገር የሚከፍሉት ቀረጥ አለ። እዛ ሀገር ክልከላ ሊደረግባቸው ይችላል። ዛሬ ወደ ሌላ ሀገር በሚልኩበት ጊዜ ክልከላ ቢደረግ ለምን ይሄ ክልከላ ተደረገ ብለን የምንናገርበት ምንም መንገድ የለም። ምክንያቱም ከእነዚህ ሀገሮች ጋር ምንም የንግድ ስምምነት ስለሌለ ማለት ነው። እንደዚህ አይነት የንግድ ስምምነት የሚያደርገው እና የሚያስከትለው ፋይዳ እና ጠቀሜታ ወደ ሀገሮች እቃ በምንልክበት ጊዜ የተረጋገጠ ና ተገማች የሆነ ወይም ደግሞ ፕሪዲክተብል የሆነ የገበያ ድር ስለሚፈጥር የእኛ አምራቾች ያለምንም ችግር አስቀድመው ወደ አንድ ሀገር እቃ በመላክ ካለምንም ችግር የሚያከናውንበት ማዕቀፍ እና እድል ይፈጥራል ማለት ነው። ስለዚህ ትልቁ ጥቅም ይሄ ነው። ሶስተኛ ምናልባት መጥቀስ የምፈልገው ደግሞ ምንድን ነው በአሁኑ ሰዓት ኢትዮጵያ ኢንቨስተሮችን ደግሞ የውጭ ባለሀብቶችን ለመሳብ የምታደርገው ጥረት ላይ ትልቅ ጉልበት ይሆናል። ለምን ቢባል ኢንቨስተሮች ወደ ኢትዮጵያ በሚመጡበት ጊዜ የኢትዮጵያን ገበያ ብቻ አይቶ ሳይሆን ኢትዮጵያ የዚህ ስምምነት አካል ስለሆነች ወደ ሌሎች ሀገሮች መላክ እንችላለን እና ትልቅ የገበያ እድል እንዳላቸው ስለሚያስቡ ወደ አገር ውስጥ የሚደረገውን ኢንቨስትመንት የመሳብ ጥረትም ትልቅ ጉልበትና ትልቅ ጠቀሜታ ለዛም ይሰጣል ማለት ነው። ስለዚህ በእነዚህ ምክንያት የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ለኢትዮጵያ ኢኮኖሚ የሚሰጠው ጥቅም በአጭር ጊዜም በረጅም ጊዜም ከፍተኛ ነው። በዚሁ አጋጣሚ ለመጥቀስ ይህ የአፍሪካ ነጻ የንግድ ቀጠና ስምምነት ኢትዮጵያ በታሪኳ ለመጀመሪያ ጊዜ ያደረገችው ነጻ የንግድ ቀጠና ስምምነት እንደሆነም እንደዚሁ ግንዛቤ ጊዜበት ይገባል። በአጠቃላይ በዓለም ላይ ማለት ነው በዓለም ላይ ኢትዮጵያ ለመጀመሪያ ጊዜ ነው ይህን ስምምነት የፈረመችው። ከዚህ ውጭ ሌላ እንደዚህ አይነት ሰፊ የሆነ ነጻ የንግድ ቀጠና ድርድርና ስምምነት አድርገን አናውቅም። አቶ ማሙ፣ የተለያዩ የአፍሪካ ሀገራት መሪዎች ነጻ የንግድ ቀጠና እንቅስቃሴ መጀመሩን አስመልክተው መልእክት አስተላልፈዋል። አንዱ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። አዲሱ የአፍሪካ ወሰን አእምሮዎቻችን ለሀሳብ ገበያዎቻችን ደግሞ ለንግድ ክፍት የሚሆኑበት ቀጠናዊ ውህደት ነው ሲሉ ነው መልእክት ያሰፈሩት ጠቅላይ ሚኒስትሩ። እርስዎ ከኢትዮጵያ አንጻር ሶስት ነጥቦችን አብራርተዋል። ቀደም ሲሉ ኢትዮጵያ ለምን ይሄንን ስምምነት ትፈልገዋለች ከሚል አንጻር በቁጥር ማስደገፍ ይቻል ይሆን? አቶ ማሞ፣ ለምሳሌ በዚህ ያህል አመታት በዚህ ያህል በመቶ ሊጨምር ይችላል በሚል በቁጥር ሊነግሩኝ የሚችሉት ነገር ይኖር ይሆን? እንግዲህ ጠቀስ እንዳደረጉት አሁን ወደ ሌሎች የአፍሪካ ሀገሮች የምንልከው የንግድ መጠን ከጠቅላላ የንግድ ግንኙነታችን ውስጥ ወደ አስራ ስምንት ነጥብ አምስት ፐርሰንት። እንግዲህ ይህ ስምምነት ተግባራዊ በሚሆንበት ጊዜ፣ ሙሉ በሙሉ ተግባራዊ በሚሆንበት ጊዜ ይሄ ከእጥፍ በላይ ያድጋል ብለን እንጠብቃለን። ቅድም እንዳልኩት ግን የንግድ እንቅስቃሴና የኢንቨስትመንት ፍሰቱ በጣም ዳይናሚክ በሆነ መልኩ ስለሚከናወን ከዚህ በላይ ይሆናል ብለን እንገምታለን። በጠፍ ሲሉ በስንት አመት ማለት ነው? ለምሳሌ ሙሉ በሙሉ ተግባራዊ ሲሆን ሲባል እንግዲህ ይሄ ስምምነት እንደየ ሀገሮች የሚወሰን ነው። ለምሳሌ ኢትዮጵያን የምስሉ ሀገሮችን ብትወስድ ደረጃ በደረጃ ነው ንግዳቸውን ክፍት የሚያደርጉት። ይህን የሚያደርጉት በሚቀጥሉት አስራ ሁለት አመታት ነው። ስለዚህ ብዙ ሀገሮች ግን በራቸውን ክፍት የሚያደርጉት በሚቀጥሉት ስምንት አመታት ነው። ስለዚህ በዛ ጊዜ ውስጥ የንግድ እንቅስቃሴያችን ከፍተኛ በሆነ መጠን እንደሚጨምር ነው የሚያሳየን የውስጥ የሰራ ነው የሞዴሊንግ ወይም ደግሞ የኢኮኖሚ አናሊስቶቻችን የሚያሳየው። አቶ ማሞ ምህረቱ በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ፣ በጣም ነው የማመሰግነው። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። ከቀናት በፊት ተግባራዊ መሆን በጀመረው የአፍሪካ ነጻ የንግድ ቀጠና ስምምነት ላይ ከኢኮኖሚና ከንግድ ባለሙያዎች ጋር ያደረግኩትን ቃለ ምልልስ ደግሞ በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ